በማዕከላዊ አፍሪካ ሪፐብሊክ ዋና ከተማ ባንጊ ውስጥ በማዕከላዊ ገበያ አካባቢ በሚኖሩ ሲቪሎች ዘንድ የዝንጀሮ ፈንጣጣ ተብሎ የሚጠራው በሽታ መኖሩን በሀገሪቱ የጤና ባለስልጣን ይናገራሉ። በበርካታ ከተሞችና መንደሮች ውስጥ የበሽታው ወረርሽኝ እንዳለ መረጋገጡንና በዚህ ሳምንት በባንጊ ለበሽታው የተጋለጡ አዳዲስ ሰዎች መኖራቸው መመዝገቡን ባለስልጣኑ ተናግረዋል። የመካከለኛው አፍሪካ መንግስት ባለስልጣናት ዘንድ ከፍተኛ ቁጥር ያላቸው ለበሽታው የተጋለጡ ሰዎች በዲሞክራቲክ ሪፐብሊክ ኮንጎና ናይጄሪያ አካባቢ በሚገኙ ደኖች ውስጥ መኖራቸው በመገመቱ በሽታው በፍጥነት ሊስፋፋ ይችላል የሚል ስጋት ፈጥረዋል። ፒየር ሶምሴ በማዕከላዊ አፍሪካ ሪፐብሊክ የጤና ሚኒስትር፣ ስጋቱን በመግለጽ የሚከተለውን ተማጽኖ አሰምተዋል። ሚኒስትር ፕሪ ቱት ፋሚ ሼፍ ደ ሜናጅ የማዕከላዊ አፍሪካ ሪፐብሊክ መንግስት የቤተሰብ ኃላፊዎች፣ የማህበረሰብና የባህል መሪዎች እንዲሁም የሃይማኖት አባቶችን ጨምሮ ሰላማዊ ሰዎችን የበሽታው ምልክት ባጋጠማቸው ወይም ትኩሳት፣ የጡንቻ ህመም፣ የጉሮሮ መቁሰል፣ ራስ ምታት ወይም ሽፍታና በሰውነታቸው ላይ ትልቅ እባጭ በሚያጋጥማቸው ጊዜ የጤና ባለስልጣናት እንዲያሳውቁ ይማጸናል። ሶምሴ አክለውም ትላንት ረቡዕ በማዕከላዊ አፍሪካ ሪፐብሊክ የመንግስት ቴሌቪዥን በሰጡት መግለጫ ንጹሐን ዜጎች ከዱር አውሬዎች ጋር ግንኙነት እንዳይኖራቸው፣ ከእንስሳትና ከታመሙ ሰዎች ጋር ንክኪ ካደረጉ በኋላም እጃቸውን በሳሙናና በውሃ መታጠብ አለባቸው ብለዋል። የመካከለኛው አፍሪካ ግዛት የጤና ሰራተኞች ለዝንጀሮ ፈንጣጣ በሽታ የተጋለጡ ታማሚዎችና ተጠርጣሪዎችን ወደ ሆስፒታሎች ለማጓጓዝ በሽታው መኖሩ ወደ ተመዘገበባቸው ከተሞችና መንደሮች ተልከዋል ብለዋል። ሶምሴ በቫይረሱ የተያዙ ሰዎች ተለይተው ሆስፒታሎች ውስጥ በነጻ እንደሚታከሙ ተናግረዋል። የጤና ባለስልጣናት ነዋሪዎች ተጠርጣሪዎች ታማሚዎችን ወደ እጽዋት ሐኪሞች ወይም የአፍሪካ ባህል ሐኪሞች እንዳይወስዱ እያስጠነቀቁ ነው። ከሆስፒታል ውጭ ከህመምተኞች ጋር ቀጥተኛ ግንኙነት ያላቸው የሲቪልና የባህል ሕክምና ባለሙያዎች ህይወት አደጋ ላይ መሆኑንም ይናገራሉ። የማዕከላዊ አፍሪካ ሪፐብሊክ የጤና ባለስልጣናት እንደሚሉት የሰብአዊነት ቡድኖች በየከተማውና በየመንደሩ ውስጥ ተገልለው የዝንጀሮ ፈንጣጣ ሊታከም አይችልም በሚል በማህበረሰብ ውስጥ ተደብቀ ቀው የሚገኙ ህሙማንን እያፈላለጉ ነው። የማዕከላዊ አፍሪካ ሪፐብሊክ ባለስልጣናት በሽታውን በጋራ ለመከላከል ከጎረቤት ዴሞክራቲክ ሪፐብሊክ ኮንጎ፣ ኮንጎ፣ ናይጄሪያ፣ ካሜሩን እና ቻድ ጋር ተቀናጅተው እንደሚሰሩ ትላንት ረቡ በሰጡት መግለጫ ተናግረዋል። ማክሲሜ ባላሉ የማዕከላዊ አፍሪካ የግንኙነት ሚኒስትርና የመንግስት ቃል አቀባይ ናቸው። ማዕከላዊ አፍሪካ ሪፐብሊክ ብቻዋን የዝንጀሮ በሽታ መስፋፋትን ማስቆም አትችልም። ምክንያቱም በኮንጎ ዲሞክራቲክ ሪፐብሊክ፣ ናይጄሪያ፣ ካሜሮን፣ ኮንጎና ቻድ ጋር ያለው ድንበር በጣም ክፍት ነው። በኮንጎ ተፋሰስ አቋርጠው የሚያልፉ የከብት አርቢዎችና አዳኞችን እንቅስቃሴ ብቻውን ለመቆጣጠር ለየትኛውም የመካከለኛው አፍሪካ መንግስት እጅግ ከባድ ነው። የኮንጎ ተፋሰስ ከአማዞን ቀጥሎ ሁለተኛው ትልቁ ደን ነው። የኮንጎ ተፋሰስ ከ600 በላይ የዛፍ ዝርያዎችና 10 ሺህ የእንስሳት ዝርያዎች ያሉት ሲሆን አንጎላ፣ ካሜሩን፣ መካከለኛው አፍሪካ ሪፐብሊክ፣ ኮንጎ ዲሞክራሲያዊት ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኮንጎ፣ ቡሩንዲ፣ ሩዋንዳ፣ ታንዛኒያ ና ዛምቢያ ይጋሩታል። ሩዋንዳ ና ቡሩንዲ በዚህ አመት መጀመሪያ ላይ በግዛታቸው ለዝንጀሮ ፈንጣጣ የተጋለጡ አምስት ሰዎችን ማግኘታቸውን አረጋግጠዋል። የበሽታውን አመጣጥ በማጣራትና ለሰላማዊ ሰዎች መበከል እንዴት ማቆም እንደሚችሉ በማስተማር ላይ መሆናቸውን ተናግረዋል። አዲሱን የዝንጀሮ ፈንጣጣ በሽታን ለመክታት እየታገለች ያለችው ኮንጎ ዲሞክራሲያዊ ሪፐብሊክ በዚህ አመት ለበሽታው የተጋለጡ ወደ 8000 የሚጠጉ ሰዎችን ያስመዘገበች ሲሆን ወደ 400 የሚጠጉ ሰዎች መሞታቸውን የዓለም ጤና ድርጅት አስታውቋል። የተባበሩት መንግስታት ድርጅት አውሮፓ፣ አውስትራሊያ ና አሜሪካ የዝንጀሮ ፈንጣጣ በሽታ መከሰቱን ሪፖርት ካደረጉ ሀገራት መካከል ይገኙበታል ብለዋል። ከአፍሪካ ውጭ በሽታው መከሰቱ ሪፖርት የተደረገው እንደ አውሮፓ አቆጣጠር በ2022 መሆኑን ድርጅቱ ገልጿል።